ባለፈው ቅዳሜ በጅጅጋ የደረሰውን የሰው ሕይወት የጠፋበትንና ብዙዎችን ያፈናቀለና ዘውግ ለይቶ የደረሰ ጥቃት ምንነት መንስኤና የፌዴራል መንግስቱን ሚና የሚመለከት ቅንብር ነው። ከቅዳሜው ድንገት ሻገር ብሎም በአንድ ወገን ለወራት የዘለቀውን በክልሉ አስተዳደር በደል እየተፈጸመብን ነው በሚል ተደጋግሞ ሲሰማ የቆየ ቅሬታና የፌዴራል መንግስቱ ጣልቃ ሊገባ ይገባዋል እኮ የሚለው ጥሪ በሌላ በኩል የፌዴራል መንግስቱን ጣልቃ የመግባት ስልጣን የሚመለከቱ ህገ መንግስታዊ አግባቦችን ይዳስሳል። ይህንን ፕሮግራም ያዘጋጀው አሉላ ከበደ ነው። እንግዶቹ ራሳቸውን አስተዋውቀው ይጀምራል። ስሜ አሊ አፍ አል ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነኝ ነበርኩ። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስቶ የተቋቋሙበት መድረክ አፍ ጉባኤ ነኝ። እኔ ዶክተር እስማኤል ቆዳህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት ሀያ አመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ተቀመንበር ነኝ። ለምሳው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ። ሙልጌታ አረጋዊ የህግ ባለሙያ ነኝ። እንግዶች የሁላችሁም አመሰግናለሁ። መሰንበቻውን በጀጀጋ የደረሰ ሁከት መነሻ አይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች፣ በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር በአጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበርን ነው የሚወክሉት። ባለፈው ቅዳሜ ምንድን ነው የሆነው? እርሶ እስከሚያውቁት ድረስ በተጨባጭ የሆነውን ባጭሩ ይንገሩን። ያለፍነው ቅዳሜ የተከሰሰው ነገር በጣም አሳፋሪ፣ በጣም ያዝን ነገር ነበር። እንደሰማችሁ ጊዜያ ውስጥ የሚኖሩ ሌላ ብሔር ተወላጆች ከሶማሌዎች ማለት ነው ያው ሀብታቸው ተሰርገዋል ቸው ተቃል ወታቸው ይቀጥዋል የእምነት ቤታቸው ቤተ ክርስቲያኖች እስከ ሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ያቀለዋል። ስለዚህ ይሄ ችግር መነሻው ስናየው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳደር የነበረው አግባብ እኔ ካልማራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ሕዝብ ጠላቻ ለመስጠር አሁን ቤተ ክርስቲያኖች ለመቃጠል ሌላ ዓላማ አለ። ከኢትዮጵያ ከእምነት የተነሳ ግጭት ለማፈር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል በቃ። ስለዚህ መስጊዶችን ከተቃጠለ ሁለት እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ ሀገሩ ፈርሰዋል ማለት ነው። ሀብት ብቻ ሳይሆን ይሄንን ዓላማ ሌላ ስላልቅ የቀድሞ ባለስልጣናት የሚያበረው ሰዎች ግጭም አለበት ተጣርቶ ይህ ጉዳይ ምንቹ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት በፊት መቅረባለ። መልካም ዝርዝሩን እንመለከታለን። አቶ አሊ ባለፈው ቅዳሜ የተፈጠረው ሁከትና አብያተ ክርስቲያናት የተቃጠሉበት የሰዎች ህይወት የጠፋበት ሁኔታ ሌላ ገዘፍ ያለ ዓላማ አለው የሁለት እምነት ቤቶችን ለማጋጨትና የከፋ ችግር እንዲፈጠር ነው የሚል የእርስዎን ግምት ሰጥተውናል። እሱን ወደ ኋላ ላይ እንመለከታለን። መንስኤውንም በእርግጥ በተጨባጭ ማቅረብም ስለሚያስፈልግ አቶ ደምሰው የእርስዎ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽሕፈት ቤት አላችሁ። በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ በአጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት? ምንድን ነው በተጨባጭ ሆነው መልካም አሉላ። ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ተናጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድን ነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በሕይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ለመግታት ያለመ እንቅስቃሴ እንደሆነ እንወስዳለን። ጥቃቱ በዋነኝነት በብዙኃኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆኑም ምናልባት ብሔር ተኮር ብል ጉዳዩ ሁኔታ አይመስለኝም። ምክንያቱም ተጠቂዎቹ ሌሎች ስለነበሩ እሱ ብቻ ሳይሆን አካባቢው ላይ የሰው ሕይወት መጥፋቱ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለም መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማነው። ተደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት እስከደረሰባቸው ተቋማት ጥቃቱ ሰለባ የሆን ነው። በመጀመሪያ እኛምን የኢትዮጵያ ሰብዓዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽሕፈት ቤታችን ተቃጥሏል። ንብረት ወድሟል። መኪና ተወስደዋል። ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል። ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለም። እንግዲህ ይሄ ለምን ሆነ የሚለውን ካየን ባለፉት ጊዜያት አሉላ ባለፈው አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ ጅግጅጋ ከተማ ለሚገኘው ቅርንጫፍ ጽሕፈት ቤታችን ልከን ነበረ፣ ባለሙያዎቻችን ይሄንን እንዲሰሩ እንዲያጣሩ። ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባ ወከባና የተለያየ እንግልት ይደርስባቸው፣ በዛ ሂደትም ሆነው ምመራ ስራውን ለማጠናቀቅ የደረሱበት ሁኔታ ነው የነበረው። ከዚህ የክልሉ ቅርንጫፍ ጽሕፈት ቤት ኮሚሽነር ተደብድበው እንደነበረ የታወቀን በእለቱ ጠቃ ሰራተኛችን ድብደባ ደርሶበታል። ሌሎች ሠራተኞችን መርማሪዎቻችንን ቢኖሩ ህይወታቸው አደጋ ላይ ሊወድቅ ይችል እንደነበረ ነው። እንግዲህ እኛ ላይ ያለመ እንቅስቃሴ የተደረገው አጠቃላይ እንቅስቃሴው፣ ጥቃቱ ይህንን መረጃ ለማጥፋት ያለመ እንደሆነ እንወስዳለን። ዶክተር እስማኤል ቀደም ብሎ እንደገለጹልን ረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት፣ የኢትዮጵያ ሶማሌዎች ዴሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው? ለሞቱት ሰዎች በጣም ሐዘኔን አስተላልፋለሁ። በዛ በንብረት ላይ የደረሰባቸው ሰዎች ፕሬዚደንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይብቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመለከት እንደዛ አይነት ድርጊት ያደረጉ ነበረ እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዲሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከአንድ ሺ አምስት መቶ በላይ ድሬዳዋ ስብሰባ ነበራቸው እና እሱ የሞከረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ የሆነ ስብሰባ ማካሄድ ይቀርና በውጪም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር፣ መግደል ነበረ እና ይህንን አቤቱታ ለብዙ አቅርበን የሚሰማ ጆሮ አልነበረም። በዛ እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚ በአይሻ በኩል አድርጎ የእሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ ሞክሮ ነበረ፣ አልተሳካለትም እና ከአስር ሺህ በላይ ሰዎች ወደ ጅቡቲ ገቡ። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና እና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የሞከረው። ሌሎች ደግሞ አሉ። የተለያዩ የሶማሌ ኢቨን ጎሳ ከሚባሉት የነሱን ንብረት ደግሞ በጣም ነው ያጠፋው። እና ለማሳጠር ያው የመጨረሻው ጊዜ ስለሆነ በተለይ ሄጎ የሚባል ጋንግ ወጣቶች ስላሉት እሱ ስልጣን ላይ ለመቆየት ነው የወሰደው። እና በጣም የገረመን ግን በጣም በጣም የገረመን የፌዴራሉ መንግስት እስከዛ ድረስ በመቆየቱ ነው። እና ብዙ ጊዜ ነገር ናቸው ወደዛ እንዳይሄድ ግን መጨረሻ ላይ ከሁለት ቀን በኋላ ነው ዛ የደረሱት። የሰማችሁት ተሰምታችኋል። ቤተ ክርስቲያኖች፣ ሌሎችንም ንብረቶች ተቃጥለው በዛ ውስጥ ብዙ ሰው ነው የሞተው። አድማጮች ወደ ህግ ባለሙያው ትንታኔ ከማለፋችን አስቀድመን ደግሞ ቀደም ብሎ ከተሰሙት አስተያየቶች የተለየ ድምፅ ያሰሙ አንድ የአካባቢው ነዋሪ ድምፅ እንስማ። ራሳቸውን ያስተዋውቃሉ። እኔ ጀማል አሊ ይባላል እጅጋ ዩኒቨርሲቲ መምህር ነኝ። ቅዳሜ ዕለት ጥዋት የከተማው ህዝብ ከክፍል ንረቀና ወደ ስራው ሊያመራ ስል ነው ችግር የመጣውና የሆነ ስብሰባ ነበር የክልሉ መንግስት የሚያደርገውና ከእንቅልፋችን እንደነቃን ታንክና የሆነ ሚሊተሪ ኮንትሮል አድርጎ ሰው ከተማውን ተቆጣጥሮት ነው እኛ ያየነው፣ እና በዛ ላይ ነው ሁከቶች እና ረብሻ ብጥብጥ እንዲደረጉ ወይም እንዲፈጠር የተደረገው እና በዛ ላይ ህብረት እና በሰው ህይወት ላይም ችግር ትልቅ ጉዳት ደርሶባቸዋል። የተፈጠረው ነገር አሳዛኝም እንደአካባቢ ሰው ደስ የተዘፈት ነገር በጣም አስቸጋሪም ከባድ ነገር እያስባለሁ። በእርግጥ ያን የተፈጠረው አቶ ጀማል፣ አብያተ ክርስቲያናት ሲቃጠሉ የሰው ህይወት ሲያልፍ እና ግጭቶች ያስከተሉትን ጉዳት በማህበራዊ መገናኛ ብዙሀን ተመልክተናል። እርስዎ ግን በቅርበት እንዳለ ሰው ብጥብጡ ያስከተለውን በቀጥታ በተጨባጭ ማንስ ነበር የሚያሳዝን ነው ያሉትን ያን አደጋ ያደረሱት ወገኖች እነማን ናቸው እርስዎ እስከሚያውቁት? በእርግጥ ችግር ሲከሰት ያው አጥፊዎችም እንዳሉ ሆኖ እኔም እንደ ነዋሪነቴ መምህራኖችም ነበሩ፣ እዛም ያስተምሩት እና ከዛ አካባቢ የወሰድኩት ወደ ቤት ያመጧቸው ሰዎችም ነበሩ። ያው በጥቃት እንዳይዳረግ ያደረኳቸው ስታፎች አሉ እና መምህራኖችም አሉ። በዛ ላይ የተፈጠሩ ችግሮች እንደ ዓይን እማኝ የሆነ ያየኋቸው ነገሮች ከሆነ ግ ሶማሊን ወይም ሶማሊን ሕብረተሰብ የማይወክሉ ሰዎች ናቸው። ወይም ድርጊት እንዲፈጽሙ ያደርጉት እና በዛ ቁጣ ወይም በድርጊቱ የተረሳጩት ሰዎች ናቸው፣ ቁጣቸውን እና ረብሻውና ብጥብጡን ያነሱት ብዬ ነው ማስበው ወይም ያየዋቸው እዚህ ዝርፊያ ላይ የነበሩ ሰዎችን አይቻቸዋል ብጥብጥ ጥብጥ እናፋቂ ወይም ረብሻን የሚናፍቁ ሰዎች ናቸው ብዬ ነው የወሰድኩት እርስ እስከተረዱ ድረስ እነኚህ እንዳሉት ረብሻና ፋቂ ብለዋቸዋል ጉዳት ለማድረስ ና ዝርፊያም ለመፈጸም የተነሳሱት ሰዎች የክልሉን ህዝብ አይወክሉም ብለዋል ትክክለኛ አስተያየት ይመስለኛል የተወሰኑ ወገኖች እስከሆኑ ድረስ ነገር ግን ማን አስተባበራቸው ማን ያን ጥፋት እንዲያደርጉ መራቸው አሁን በእርግጥ አስተባባሪ እንደምታውቀው የሆነ ችግር ሲፈጠር አንድ እንደ አስተባባሪ ይኖራል። ብ ራሱ እንደ ሲጀመር ጨዋታና በምንድን ነው በጀመሪያ በሰላማ ሰልፍ ሆነ ነበር እና ከዛ ውስጥ ነው ሰዎቹ ይሄንን ወጣቶች ናቸው እንደዚህ ሶማሌን ህዝብ የሚያወክሉ በአንድ ህብረተሰብ ውስጥ ደግሞ ይገኛሉ እንደዚህ አይነት ሰዎች እና በእንደዛ አይነት ሰዎች ናቸው እንደዚህ አይነት ድርጅት የተፈጠሙት፣ ግን አስተባባሪ መሪም ያላቸው ሰዎች አይደሉም። ያም የተደራጀ ሀይል አልነበረም። እንደሚታወቁ በኛ ክልል ላይ ብዙ ብሄር ብሄረሰብና የተለያዩ ህብረተሰብ ይኖራሉ። አብሮ ለዘመናት ነው የሚኖሩት። አሁን እንደሚባለው ጅጅጋ ውስጥ ከሀምሳ ዓመት በላይ የኖሩ ህዝብ ናቸው እነዚህ ሀበሾችም ወይም ነን ሶማሊ የሆኑ ሰዎች። እነዚህ ሰዎች አብሮ ላይፍ አንድ ሼር የሚያደርጉት አብሮ ምግብ አንድ ላይ የሚበሉት አብሮ የሚፋጠሩ የሚዋደዱ ህዝብ ነው። ችግር ተከስቶ አይታወቅም። እና ይሄ ነገር ሲከሰት እነሱ ራሳቸው ይህን ነገር እንዴት ነው አላም ሰማመን ድረስ አልተቀበሉትም። እና በአንድ ህብረተሰብ ውስጥ ደግሞ የተወሰኑ ሰዎች የአይነት ነገሮችን የሚቀሰቀሱ ሰዎች ሊኖሩ ይቻሉ ብዬ አስባለሁ። መልካም፣ ወደ አቶ ሙሉጌታ ሊሄድ አቶ ሙሉጌታ እንደ ህግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከህግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎችን እንዲመለከቱ ነው የጋበዝኩት። በአንድ ወገን ቀደም ብሎ በዶክተር እስማኤል ና የአቶ አሊ ቡድንም ሌሎችም በተደጋጋሚ እንዳቀረቡት ፌዴራል መንግስቱ ጣልቃ ገብቶ በህዝቡ ላይ የሚደርሰውን በደል አንዳንዶቻችን በውጭ እያለን ሁሉ ይደርስብናል ያሉትን ዶክተር እስማኤል ቀደም ብሎ የገለጹትን በደል ማስቆም አለ በ የሚል ጥያቄ በተደጋጋሚ ስንዘግብ ቆይተናል። የክልሉ መንግስት ወይም አስተዳደር የሰጠው መልስ የለም። የፌዴራሉ መንግስት በጊዜው የሰጠን መልስ የለም። በሌላ በኩል ደግሞ የፌዴራል መንግስት የአንድን ክልል ሉዓላዊነት ወይም ህጋዊ ልዕልና የተሻገረ እርምጃን የወሰደው ወታደራዊ ጣልቃ ገብነት ማድረግ አልነበረበትም የሚል አስተያየት በማህበራዊ መገናኛ ብዙሀን ተዛምቷል። የትግራይ ክልል አስተዳደርም ሌሎች የከፉ ሁኔታዎች እንዳይፈጠር የሚል የፌዴራሉ መንግስት ጣልቃ ገብነት በሚቃወም መልኩ መግለጫ አውጥተዋል። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? አሁን ከሚባሉት ሁኔታዎች ስ አንጻር የጅጅጋውን እንዴት ይመለከቱታል? አቶ ሙሉጌታ፣ እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው። በፌዴራሊዝም ውስጥ አንዱ የክልል መንግስት ነው፣ ሌላው ደግሞ የፌዴራል መንግስት ነው። በክልሎችና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። ሶ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል እያስባለሁ እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ አንዱ ይሄ ነው የክልል መንግስት እኔ ራሴ ችግሩን ማስወገድ ይችላለሁ ብሎ ካሰበ የፌዴራል መንግስት ይገባል ተብሎ አይጠበቅም ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስኪል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢናቸው ሆነው የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። በአንድ በተወሰነ ክልል ከፈለጉ በአንድ በተወሰነ ቀበሌም ይሁን ከተማ የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጅ ያው ህገ መንግስት በዝርዝር ያስቀምጣል። ሁለተኛው፣ ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ በተለይ የዜጎቹ መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑን ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ የፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላውና የመጨረሻው ጠቅላይ ሚኒስተሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢንቺፍ ነው የመከላከያ ሰራዊቱ እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስተሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ሰው ጠቅላይ ጦር አዛዥ እንደመሆኑ መጠን የሀገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ፣ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ሰው ጠቅላይ ጦር አዛዡ መሆኑ የሚያስገኝለት ጥቃቅን ስልጣኖች እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል። ቀደም ብሎ ከቀረቡ ሀሳቦች ጋር ለማዛመድ ተጨባጭ ለማድረግ አንድ ጥያቄ ላስከትል። አቶ ሙሉጌታ በተጨባጭ እንደታየው አቤተ ክርስቲያናት ተቃጥለዋል፣ የዜጎች ሕይወት ጠፍቷል፣ ዝርፊያ ተፈጽሟል። እነኚህ ሁሉ ጉዳዮች የታዩ ናቸው። የትኛውም ወገኖች አላስተባበሉም። በደል ፈጻሚው የክልሉ አስተዳደር ያ የመብት ጠባቂው አካል ሆኖ በሚገኝበት የአሉላ ጥያቄ እንደደመጣችሁት መልስ የሚያገኘው በሌላ ዝግጅት ነው፣ እንደሚቀጥል እናስታውሳለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።